በምህፃር ናሳ ተብሎ የሚጠራው የኬንያው ግዙፍ የተቃውሞ ጥምረት ብሔራዊ የእምቢባይነት ንቅናቄ የወንጀል ቡድን ነው ሲል የሀገር ውስጥ ጉዳዮች ሚኒስቴር አስታወቀ። መስሪያ ቤቱ መግለጫውን ያወጣው የናሳው መሪ ራይላ ኦዲንጋ ዛሬ እንደ ፕሬዚደንት ቃለ መሐላ ከፈጸሙ በኋላ ነው። ኦዲንጋ የዛሬውን ቃለ መሐላቸውን በሺዎች በሚቆጠሩ ደጋፊዎቻቸው ፊት አደባባይ ላይ የፈጸሙት ያለፈውን ፕሬዚደንታዊ ምርጫ ውጤት እንደማይቀበሉት አሳውቀው ከምርጫው ከወጡ በኋላ መሆኑ ነው። አድራጎቱን በመንግስት ላይ የተፈጸመ ክህደትና አመጻ ሲል ከሷል የሀገር ውስጥ ጉዳዮች ሚኒስቴሩ። ዘጋቢያችን ዳንኤል ሼርፍ ከናይሮቢ ያጠናቀረው ዘገባ አለ፣ ሶሎሞን አባት ያቀርባል። የኬንያ የተቃውሞ መሪ ራይላ ኦዲንጋ በማዕከላዊ ናይሮቢው ኡሁሩ አደባባይ ዛሬ ተስያት ሲደርሱ በሺዎች የሚቆጠሩ ደጋፊዎቻቸው በብዙ ድምፅ ተቀብለዋቸዋል። የ73 ዓመቱ ኦዲንጋ ካሉበት ጊዜ ለሰባት ሰዓታት ዘግይተው ሲደርሱ የሕዝቡ ፕሬዚደንት ብለው የጠሯቸው ሰው ቃለ መሐላውን ሲፈጽሙ ለማየት ሰው ሲጋፋ ሲጎሻሸምና አንዱ በአንዱ ላይ ሲነባበር እንደነበር እዚያው ናይሮቢ ያለው ባልደረባዬ ዳንኤል ሸርፍ ዘግቧል። ኦዲንጋ እጃቸውን መጽሐፍ ቅዱስ ላይ ተርሰው ከማሉ በኋላ ዕለቱን ለኬንያ ሕዝብ ታሪካዊ ነው ብለውታል። የዛሬው እርምጃ ሀገራችንን ከምርጫ አምባገነናዊነት ወደ ሙሉ ዴሞክራሲ ለመውሰድ የተደረገ አንድ እርምጃ ነው። የኦዲንጋ የቃለ መሐላ ስነ ስርዓት እንደተፈጸመ ግን ብሔራዊውን የላቀ የተቃውሞ ጥምረት ናሳን የተደራጀ የወንጀል ቡድን ብሎ ለመፈረጅ የሀገር ውስጥ ጉዳይ ሚኒስቴሩ ጊዜ አላባከንም። በሀገሪቱ የተደራጀ የወንጀል መከላከል ህግ ጥላ ስር አስቀምጦታል። ናሳን ካለፈው ምርጫ ራሳቸውን አግልለው ውጤቱንም በብርቱ የተቃወሙት ኦዲንጋ የተቀማጩን ፕሬዚደንት የኡሁሩ ኬንያታን ማሸነፍ ሳይቀበሉ ቆይተዋል። ኦዲንጋ ራሳቸውን ፕሬዚደንት ነኝ ሲሉ መጥራታቸው በሞት የሚያስቀጣ በመንግሥት ላይ የተፈጸመ ከፍተኛ ደባ ነው ሲሉ የሀገሪቱ ጠቅላይ አቃቤ ሕግ ተናግረዋል። የተቃውሞው መሪ በያዙት ቃለ መሐላ የመፈጸም ዕቅድ ከገፉ አድራጎታቸው በኬንያ ሕግ እንደሚያዝ ፕሬዚደንት ኬንያታ ባለፈው ሳምንት አስጠንቅቀው ነበር። የዛሬው ሥነ ሥርዓት ከተካሄደበት ስፍራ ጥቂት ፈቀቅ ብሎ አስለቃሽ ጋዝ መረጨቱ ቢዘገብም የረባ እንኳ ቁጥር ያለው የፖሊስ ኃይል በአካባቢው አለመሰማራቱ ታውቋል። መሪዎቻቸው ከዛሬው ስነ ስርዓት በፊትም ሊታሰሩ ይችሉ ይሆናል የሚል ስጋት በተቃዋሚዎቹ ዘንድ ሰፍኖ ሰንብቷል። የተባበረ ሕዝብ ሊሸነፍ ከቶ አይችልም ብለዋል ኦዲንጋ በዛሬው በጭብጨባና በሆታ በታጀበ ንግግራቸው። ቃለ መሐላና ንግግራቸውን ከፈጸሙ በኋላ በደጋፊዎቻቸው መካከል በዝግታ በተጓዘ መኪና ሆነው አልፈዋል። ከዚያ በኋላ ከናይሮቢ የተሰማ አዲስ አጋጣሚ የለም።